ሰቆቃዊ ኤርምያስ ምዕራፍ አንድ አሌፍ ሕዝብ ሞልቶባት የነበረች ከተማ ብቻዋን እንዴት ተቀመጠች? በአሕዛብ መካከል ታላቅ የነበረች እንደ መበለት ሆናለች። በአውራጆች መካከል ልዕልት የነበረች ተገዢ ሆናለች። ቤት በሌሊት እጅግ ታለቅሳለች፣ እንባዋም በጕንጭዋ ላይ አለ። ከውሽሞቿ ሁሉ የሚያጽናናት የለም። ወዳጆቿ ሁሉ ወነጀሏት፣ ጠላቶችም ሆኗት። ጋሜል ይሁዳ ስለ መጨነቅና ስለ ባርነት ብዛት ተማረከች፣ በአሕዛብ መካከል ተቀመጠች፣ ዕረፍትም አላገኘችም። የሚያስጨንቋት ሁሉ ተጨንቃ አገኟት። ዳሌጥ ወደ ዓመት በዓልም የሚመጣ የለምና የጽዮን መንገዶች አለቀሱ በሮቿ ሁሉ ፈርሰዋል፣ ካህነቶቿም እየጮኹ ያለቅሳሉ፣ ደናግሎቿም ተጨነቁ፣ እርሷም በምሬት አለች። ሄ ስለ ኀጢአቷ ብዛት እግዚአብሔር አስጨንቋታልና። አስጨናቂዎቿ ራስ ሆኑ፣ ጠላቶቿም ተከናወነላቸው፣ ሕፃናቶቿ በአስጨናቂዎች ፊት ተማርከዋል። ዋው ከጽዮን ሴት ልጅ ውበቷ ሁሉ ወጥቶአል። አለቆቿ ማሰማሪያ እንደሚያገኙ ዋላዎች ሆኑ፣ ከሚያባርሩአቸው ፊት ተዳክመው ሄዱ። ዛይ ኢየሩሳሌም በጭንቀቷና በመከራዋ ወራት ከጥንት ጀምሮ የነበረላትን የከበረን ነገር ሁሉ አሰበች። ሕዝቧ በአስጨናቂዎች እጅ በወደቀ ጊዜ የሚረዳትም በሌላት ጊዜ አስጨናቂዎች አዩአት፣ በመፍረሷም ሳቁ። ሄት! ኢየሩሳሌም እጅግ ኀጢአት ሠርታለች፣ ስለዚህ ረክሳለች። ያከብሯት የነበሩ ሁሉ ኀፍረተ ሥጋዋን አይተዋታልና አቃልሏት፣ እርሷም እየጮኸች ታለቅሳለች፣ ወደ ኋላም ዘወራለች። ጤት አደፍዋ በልብሷ ዘርፍ ነበረ፣ ፍጻሜዋን አላሰበችም፣ ስለዚህ በድንቅ ተዋርዳለች፣ የሚያጽናናትም የለም። አቤቱ ጠላት ከፍ ከፍ ብሎአልና መከራዬን ተመልከት። ዮድ አስጨናቂው በከበረ ነገሯ ሁሉ ላይ እጁን ዘረጋ። ወደ ጉባኤህ እንዳይገቡ ያዘዝሃቸው አሕዛብ ወደ መቅደሷ ሲገቡ አይታለችና። ካፍ ሕዝቧ ሁሉ እየጮኹ ያለቅሳሉ፣ እንጀራም ይፈልጋሉ። ሰውነታቸውን ለማበርታት የከበረ ሀብታቸውን ስለ መብል ሰጥተዋል። አቤቱ ተጐሳቍ ያለሁና እይ ተመልከትም። ላሜድ እናንተ መንገድ አላፊዎች ሁሉ በእናንተ ዘንድ ምንም የለምን? እግዚአብሔር በጽኑ ቊጣው ቀን እኔን እንዳስጨነቀበት በእኔ ላይ እንደ ተደረገው እንደ እኔ መከራ የሚመስል መከራ እንዳለ ተመልከቱ እዩ። ሜም ከላይ እሳትን ወደ አጥንቴ ሰደደ በረታችበትም ለእግሬ ወጥመድ ዘረጋ። ወደ ኋላም መለሰኝ አጠፋኝም ቀኑንም ሁሉ አደከመኝ። ኖን የኀጢአቶቼ ቀንበር በእጁ ተይዛለች። ታስረው በአንገቴ ላይ ወጥተዋል። ጉልበቴን አደከመ። ጌታ በፊታቸው እቆም ዘንድ በማልችላቸው እጅ አሳልፎ ሰጠኝ። ሳምኬት ጌታ ኃያላኖቼን ሁሉ ከውስጤ አስወገዳቸው። ጐልማሶቼን ያደቅቅ ዘንድ ጉባኤን ጠራብኝ። ጌታ ድንግሊቱን የይሁዳን ልጅ በመጥመቂያ እንደሚረግጥ አድርጎ ረገጣት። ኤ የሚያጽናናኝ ነፍሴንም የሚያበረታታት ከእኔ ርቋልና ስለዚህ ያለቅሳለሁ፣ አይኔ አይኔ ውኃ ያፈሳል። ጠላት በርትተዋልና ልጆቼ ጠፍተዋል። ፌ ጽዮን እጇዋን ዘረጋች፣ የሚያጽናናት የለም። እግዚአብሔር በያዕቆብ ዙሪያ ያሉትን እንዲያስጨንቁት አዘዘ። ኢየሩሳሌም በመካከላቸው እንደ ርኩስ ነገር ሆናለች። ጻዴ በአፉ ነገር ላይ ዓመፅ አድርጌ ያለሁና እግዚአብሔር ጻድቅ ነው። እናንተ አሕዛብ ሁሉ እባካችሁ ስሙ፣ መከራዬንም ተመልከቱ። ደናግሎቼና ጐበዛዝቴ ተማርከው ሄዱ። ቆፍ ውሽሞቼን ጠራሁ፣ እነርሱም አታለሉኝ። ካህናቶቼና ሽማግሌዎቼ ሰውነታቸውን ያበረቱ ዘንድ መብል ሲፈልጉ በከተማ ውስጥ ሞቱ። ሬስ አቤቱ ተጨንቅያለሁና አንጀቴም ታውኮብኛልና ተመልከት። ዓመፃን ፈጽሞ አድርጌአለሁና ልቤ በውስጤ ተገላበጠብኝ። በሜዳ ሰይፍ ልጆቼን አጠፋ፣ በቤትም ሞት አለ። ሳን እኔ እየጮኽሁ እንደማለቅስ ሰምተዋል፣ የሚያጽናናኝ የለም። ጠላቶቼ ሁሉ ስለ መከራዬ ሰምተዋል፣ አንተ አድርገኸዋልና ደስ አላቸው። ስለ እርሱ የተናገርኸውን ቀን ታመጣለህ፣ እነርሱም እንደ እኔ ይሆናሉ። ታው ልቅሶዬ እጅግ ነውና ልቤም ደክሞአልና፣ ክፋታቸው ሁሉ ወደ ፊትህ ይድረስ። ስለ ኀጢአቴ ሁሉ እንዳደረክብኝ አድርግባቸው።